አፍሪካ በዓለም አቀፍ መድረኮች ያላት ተቀባይነት መጨመሩ አህጉሪቱ በአንድ ድምፅ የመናገሯን አስፈላጊነት እንደሚያጉላው የአፍሪካ ህብረት ኮሚሽን ሊቀመንበር ተናገሩ። ሊቀመንበሩ ሙሳፋቂ እንዳሉት ይህም ሆኖ አፍሪካ በአንድ ድምፅ ለመናገር የወሰደችውን ውሳኔ የሚጻረሩ አካሄዶች አሁንም ይታያሉ። የአፍሪካ ህብረት የውጭ ጉዳይ ስብሰባ በአዲስ አበባ ተጀምሯል። እስክንድር ፍሬው ነው ዘገባ የላከልን። ለመሪዎቹ ጉባኤ መንደርደሪያ የሆነ የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ነው ዛሬ በአዲስ አበባ የተጀመረው። ይህንኑ ስብሰባ ሲከፍቱም ነው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ፣ ህብረቱ እና አህጉሪቱ በዓለም መድረኮች እያገኙ ያሉት ቦታ ከፍተኛ መሆኑን የተናገሩት። ተአማኒነታችንን በዓለም አቀፍ ደረጃ የመጠበቃችን ነገር በጣም አስፈላጊ ነው ባለፉት መቶ ቀናት የተረዳሁትም ለዚህ የምንሰጠውን ዋጋና ክብር ነው። የትኛውም ዓለም አቀፍ ተቋም የትኛውም ታላቅም ሆነ መካከለኛ ኀያል አገር የአፍሪካ ኅብረትን ሳያካትት አንዳችም ነገር አፍሪካ ውስጥ አያደርግም። ይህ ታላቅ ዕውቅና የሚገባን ሆኖ የመቀጠሉ ጉዳይ የማሻሻያ እርምጃዎችን እንድንወስድ ያሳስበናል። ይህ ዓለም አቀፍ ዕውቅና ደግሞ አንድ አፍሪካ አንድ ድምፅ የሚለውን መርህ አስፈላጊነት እንደሚያጎላው የኮሚሽኑ ሊቀመንበር ተናግረዋል። እናም አፍሪካ በአንድ ድምፅ መናገሯን መቀጠል እንዳለባት አስረድተዋል። አህጉሪቱ ከተለያዩ ተቋማትና አገራት ጋር በምታደርገው የአጋርነት ግንኙነት በተመሳሳይ ድምፅ መናገር እንዳለባት የሚገልጽ ስምምነት እንደ አውሮፓውያን አቆጣጠር በ2006 በባንጉል መጽደቁንም አስታውሰዋል። ይህ ስምምነት ተግባራዊ በተደረገ ያለባቸው አጋጣሚዎች ደግሞ አመርቂ ውጤቶች መገኘታቸውን አብራርተዋል። አንድነታችንን ስንጠብቅና በአንድ ድምፅ ስንናገር ድሎችን እንደምናስመዘግብ በርካታ ክንውኖች አሳይተዋል። ለዓለም የጤና ድርጅት ዳይሬክተርነት የተደረገው ምርጫ የቅርብ ጊዜ ምሳሌ ነው። ይህ ምርጫ የአህጉራችን ሰው የሆኑትን ዶክተር ቴዎድሮስን ባገኙት አስደናቂ የምርጫ ውጤት እንኳን ደስ ያለው እንድንልና በሥራቸውም ሁሉ እንዲሳካላቸው ምኞታችንን እንድንገልጽላቸው ዕድል ሰጥቶናል። ይህም ሆኖ አፍሪካ በአንድ ድምፅ መናገሯን የሚጻረሩ አካሄዶች አሁንም እንደሚታዩ፣ አንዳንድ አጋሮችም ያንን እያበረታቱ መሆኑን ተናግረዋል። አንድ አፍሪካ አንድ ድምጽ ከሚለው የባንጁል ውሳኔ ተግባራዊነት አንጻር ከሚታየው መሻሻል ጋር በሚቃረን ሁኔታ በበርካታ አጋጣሚዎች የተበታተነ አቋም ይዘን መቅረባችንን ቀጥለናል። አንዳንድ አጋሮችም በአንድ ድምፅ ለመናገር የወሰድነውን ምርጫ ባለማክበርና ከአፍሪካ ጋር በተበታተነ መንገድ በመገናኘት ሁኔታውን ማበረታታታቸውን ቀጥለዋል። በገዛ ፈቃዳችን ከወሰድነው አቋም ተቃራኒ ከሆነው አማራጭ ራሳችንን በመቆጠብ ይህንን አካሄድ ማበረታታታችንን ማቆም አለብን። እኛ ራሳችን ተግባራዊ ካላደረግነው ሌሎች በእኛ ላይ የሚከተሉትን አካሄድ እንዴት መተቸት እንችላለን? የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ በሳምንቱ የመጨረሻ ቀናትም ይቀጥላል። የመሪዎቹ ጉባኤ ከዚያ በመቀጠል የሚካሄድ ነው። Amerika dan Radio skandal Freo ke Adi